ከአስቸኳይ ጊዜ አዋጁ ጋር በተያያዘ በቁጥጥር ስር ውለው ከነበሩ አባላቱ እና ደጋፊዎቹ መካከል ዛሬም ምንም አይነት ውሳኔ ያልተሰጣቸው እንዳሉ ሰማያዊ ፓርቲ አስታወቀ። ከዘመድም ሆነ ከሕግ ጠበቆቻቸው ስለማይገናኙ ያሉበትን ሁኔታ ለማወቅ መቸገሩንም ፓርቲው ገልጿል። በጉዳዩ ላይ የአስቸኳይ ጊዜ አዋጅ መርማሪ ቦርዱን ለማነጋገር ያደረግነው ተደጋጋሚ ጥረት አልተሳካም። ዝርዝሩን መለስካቸው አመሃ ያቀርባል። የአስቸኳይ ጊዜ አዋጁ ከታወጀ በኋላ ጥቂት የማይባሉ የሰማያዊ ፓርቲ አመራር አባላት እና ደጋፊዎች መታሰራቸውን ሰማያዊ ፓርቲ አስታወቀ። የፓርቲው ሊቀመንበር አቶ የሽዋስ አሰፋ ለቪኦኤ እንዳብራሩት ከአመራር አባላቱ መካከል ወይዘሪት ፕሌን መስፍን፣ የፓርቲው የሴቶች ጉዳይ ኃላፊ፣ አቶ አበብ አካሉ የፓርቲው የውጭ ጉዳይ ኃላፊና የፓርቲው ብሔራዊ ምክር ቤት ሰብሳቢ አቶ ይድነቃቸው ከበደ ማሰልጠኛ ጣቢያ ተብለው ከታወቁት ወደ አንዱ ሄደው ከቀዩ በኋላ መፈታታቸውን ተናግረዋል። ከእነዚህ የአመራር አባላት ሌላ የተፈቱ እንዳሉ የጠቆሙት አቶ የሸዋስ አሁንም ግን እጣፋንታቸው ምን እንደሚሆን ያልታወቀ የፓርቲው አባላትና ደጋፊዎች በተለያዩ እስር ቤቶች አሉ ብለዋል። አስቸኳይ ጊዜ አዋጁ በኋላ ታስረው ከሚገኙ የፓርቲው አመራርና አባላት ሀያ ሶስት ያህል ነው የታሰሩት የነበረው። አብዛኞቹ ተለቀዋል። ስድስት አባላት ግን እስካሁን ድረስ አልተለቀቁም። በተለይ በክፍለ ሀገር ያሉት ለምሳሌ አቶ መለሰ ዘለቀ ምዕራብ ጎጃም ፈረስ ቤት የሚገኙ ናቸው። አቶ አራርሶ ጌዶ ጉዲና፣ ሴኔሮ እና ገላኖ ጌሎ የሚባሉት የምዕራብ ጉጂ ዞን አባሎቻችን ናቸው። እስካሁን ድረስ አልተለቀቁም እነሱ እንደዚሁም ዘሪሁን እሸቱ፣ ድርሳን ብርሃኔና ወይንሸት ሞላ እስካሁን እንግዲህ ማሰልጠኛ ቦታ ገብተዋል ተብሎ የተነገረ ናቸው። ስለዚህ ስድስት የሚሆኑ አባሎቻችን እስካሁን ድረስ በእስር ላይ ናቸው። ከአስቸኳይ ጊዜ አዋጁ ጋር በተያያዘ በቁጥጥር ስር ስለሚውሉ ሰዎች በመንግስት በኩል በተደጋጋሚ የሚሰጠው መግለጫ ከዚህ የተለየ ነው። እንደ መንግስት ገለጻ ከሆነ በዚህ አዋጅ ምክንያት በቁጥጥር ስር የሚውሉ ሰዎች ጉዳያቸው በአስቸኳይ የተጣራ ምክር ተሰጥቷቸው የሚወጡ ስልጠና ወስደው ወደ ማህበረሰቡ የሚቀላቀሉና ወንጀል ፈጽመዋል ተብሎ የሚጠረጠሩ ደግሞ ለፍርድ እንደሚቀርቡ ነው። አቶ ይሸዋስ በበኩላቸው ይህ በተባለው ፍጥነት እንዳልተከናወን እና ነባራዊ ሁኔታ ከሚባለው ጋር እንደማይጣጣምም ይናገራሉ። ይህንን እስር ከባድ የሚያደርገው በመንግስት በኩል ቀለል ተደርጎ እንደ ስልጠና ነው የሚወሰደው። ነገር ግን ቤተሰብ የማይጠይቅበት፣ ጠበቃ የማይጠይቅበት፣ ከማንም ጋር የማይገናኙበት፣ መረጃ የማያገኙበት በጣም የከፋ ነው። አያያዙም፣ ቤተሰብ ማየት አይችልም። ግን መንግስት እንደ ስልጠና እንደ ተሃድሶ ምናምን አድርጎ ነው የሚገልጸውና አባሎቻችን በተለይ የፓርቲ አባል ስለሆኑ ብቻ ውስጥ የሚደርስባቸው ተጽዕኖ በጣም ከባድ ነው። ያሉበትም ሁኔታ ማንም ሰው አያያቸውም፣ ጠበቃም አያቸው፣ ክስም አይደለም። ፎርዛት ማተር እና ጠበቃ ምንም ሊያገኙ አይችልም። ክስ ስላልሆነ ዝም ብሎ በስልጠና ስም ስለሆነ ታጉረው የሚገኙት ያያያዛቸው ሁኔታ በጣም የከፋ ነው። ስልጠና ውስጥ ነው ከተመለሱ የፓርቲው አመራር አባላት መካከልም የፓርቲዎቹ ጉዳይ ኃላፊ አቶ አበበ አካሉ ቆይተውበት በነበረው አዋሽ ሰባት ኪሎ በሚባለው ስፍራ ያጋጠማቸውን ለቪኦኤ አከፍለዋል። በታዲሶ ጣቢያው ከተለያዩ የሀገሪቱ ክፍሎች 1180 ሰዎች ተሰባስበውበት እንደነበረ፣ የስኳር በሽተኛ ካልሆኑ በስተቀር ሰዎች ሁሉ ጸጉራቸውን መላጨት ግዴታቸው እንደሆነ፣ እንደዚሁም ሌሎች ችግር እንዳጋጠሟቸው ተናግረዋል። በተለይም የሽንት ቤት ችግር በጣም የከፋ ነበር። የውሃ ችግር ነበረብን። የታሸጓዎችን የሚፈልግ ነበር። ከጤነት አንጻር ከእንትናችን ጋር ምግቡን ማመጣጠን አልቻልንም። በተለይም የሚታሙ ሰዎች ዳቦ ነበር ኮንቲኒስ በየቀኑ እና የሚቀየርም ነገር ስላልነበረው እነህ ችግሮች ነበሩብን። በዛ ላይ ሙቀቱ እጅግ በጣም ከፍተኛ ነው። አንድ ክፍል ውስጥ አንድ መቶ አስራ ስምንት ሰው ነው የሚታሰረው። ነገር ግን ካሉት ያውም ካሉት ከአምስቱ ጣቢያች የተሻለ የሚባለውም ይሄ ነው። አቶ የሸዋስ በአሁኑ ጊዜ በተለያዩ ስፍራዎች ያሉ የሚባሉትን የፓርቲ አባላትንና ደጋፊዎች ሁሉ ስም ዝርዝር፣ የተያዙበትን ቦታ ቀንና የአያያዛቸውን ሁኔታ ገልጸው ለአስቸኳይ ጊዜ አዋጅ መርማሪ ቦርዱ ማስገባታቸውን ገልጸዋል። በእርሳቸው አባባል ደግሞ ከእነዚህም በተለየ ሁኔታ የተያዙ ደጋፊዎቻቸው እንዳሉ እና ይህንንም ለመርማሪ ቦርዱ ማስታወቃቸውን ይናገራሉ። ከአባሎቻችን በተጨማሪ የፓርቲው ደጋፊ የነበሩ የተወሰኑት፣ እንዲሁም ጋዜጣና መጽሔቶቻችን ላይ የሚሰሩ የነበሩ እንደ ኤልያስ ገብሩ፣ አናንያ ሶሪ እና ዳንኤል ሽበሽን አልተከሰሱም። ወደ ስልጠናም አልተላኩም፣ አልተፈቱም። ዝም ብሎ ተረስተው የተቀመጡ ሰዎች ናቸውና የት ነው ያሉት? አሁን እሱ መገናኛ አካባቢ ቀበሌ 24 የሚባል ፖሊስ ጣቢያ፣ ኮከብ ሕንጻ ስር የሚገኝ ፖሊስ ጣቢያ ነው። ቤተሰቦቻቸው በጣም እየተጨነቁ ያሉት እንዳልኩ፣ ክስ የለም፣ ወደ ስልጠና መላክም የለም፣ መፍታትም የለም። የአስቸኳይ ጊዜ አዋጅ መርማሪ ቦርዱን ይህን በተመለከተ ማብራሪያ እንዲሰጠን ከትናንት ጀምረን በስልክ ተደጋጋሚ ሙከራ ስናደርግ ቆይተናል። በጽሕፈት ቤቱ ስልክ ትናንትና ባደረግነው ጥሪ የሚመለከታቸው የስራ መሪ በዕለቱ ለማግኘት እንደማንችል ሆኖም ሲመጡ በስልክ እንደሚያሳውቁን ነግረውን ነበረ። ዛሬ በተደጋጋሚ ብንደውልም መልስ ልናገኝ አልቻለም። ጥረቱን ግን እንቀጥላለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ